ባለፉት የኢትዮጵያ ሥርዓቶች ውስጥ የኢትዮጵያና የሱዳን የድንበር ጉዳይ ውል ሳይበጅለት አንዴ ሲነሳ አንዴ ሲጣል ካሁኑ ደርሷል። በቅርብ ጊዜ ደግሞ የሱዳንና የኢትዮጵያ ባለስልጣናት በተናጠል በሰጡት መግለጫ የሁለቱ አገራት ድንበርን የማካለል ስራ በቅርቡ እንደሚጀመር ተገልጿል። በዩናይትድ ስቴትስ የሚኖሩ የጎንደርና የድንበሩ አካባቢ ተወላጆች ኢትዮጵያ የጀነራል ጎዌንን መስመር ተቀብላ የኢትዮ ሱዳን ድንበርን ለማካለል ከተስማማች በርካታ የኢትዮጵያ ለም መሬት ለሱዳን ተላልፎ ይሰጥ ይሆናል የሚል ስጋት ገብቷቸዋል። በቅርቡም በዋሽንግተን ዲሲ በሚገኘው የሱዳን ኤምበሲ ፊት ለፊት እነዚሁ ኢትዮጵያውያን ሰላማዊ ሰልፍ አካሂደዋል። ከተለያዩ ኢትዮጵያውያን የተቃውሞ ፊርማ በማሰባሰብ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙንም ልከዋል። ይህንን የፊርማ ማሰባሰብ ሂደት ካከናወኑት ድርጅቶች መካከል የጎንደር ህብረት የተባለው ድርጅት ተወካይ አቶ ዳንኤል ጎበዜ የኢትዮጵያና ሱዳን ድንበር የማካለል ሂደትን ለምን እንደሚቃወሙ ጠይቄያቸዋለሁ። ባለፉት አመታት ቀደም ብሎ ሟቹ ጠቅላይ ሚኒስትር ሻለቃ ጉዌን የተባለውን መስመር ተቀብለን ተፈራርመናል ነው የተባለው። ያ ደግሞ ኢትዮጵያውያን የጎንደር ህብረትም ሆነ መላው የኢትዮጵያ ህዝብ ይሄንን የጉየን መስመር አይቀበልም። ጉዬ ራሱ እንደመሰከረው የኢትዮጵያን ደንበር የኢትዮጵያ ፖስት እንዳያልፍ የተነገረውን እንኳን አልፎ ዐጼ ምንሊክ ከቶማስ ጀምሮ ወደ ሳሳች ኤልሚ ትራንግል ወደሚባለው ወደ ነጭ አባይ ሁሉ ከእንግሊዝ መንግስት ጋር ተመካክረው የወሰኑትን ሳይሆን የሚፈልገውን ያህል በደባዚን ገዳሪፍ አካባቢ ያለውን አብዛኛውን የኢትዮጵያ መሬት ወደ ሱዳን እያስገባ ውሃ ቀመስና እጅግ ለሚሆኑ ቦታዎችን በሙሉ እንደፈለገ የረገጠውን መሬት የኢትዮጵያ ሕዝብ አይቀበልም። በሚወክሉት የጎንደር ማህበር ግምገማ በኢትዮጵያና ሱዳን መካከል ያለው ድንበር ቢካለል የትኞቹን አካባቢዎች ናቸው ከኢትዮጵያ ቆርጦ ለሱዳን ሊሰጥ የሚችል? ከከሰላ ወደ ምዕራብ በኩል ብዙ ኪሎ ሜትር ገብቶ ቶማት የሚባለው መስመር ይዞ በስከ አስራ ዘጠኝ መቶ ሀምሳ ዘጠኝ አመተ ምህረት እኮ ቲሃ ሱፋ ደሎሎ የሚባለው እኮ የኢትዮጵያውያን አስተዳደርና ግንጃ ቤት የነበረበት ቦታ ነው። ግን ሱዳን እንዲያውም ሻለቃ ቻርልስ ጉዌን ከሰምረውም ለመሬት የሆነውን እሱ ባደረገላቸው የእሱን ዓላማ ተከትለው ወደ ውስጥ እየገፉ ነው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍ ተቋማት እንዲሁም በዓለም አቀፍ ደረጃ ላይ እውቅና ያለው መንግስት ነው። ይሄ መንግስት ኢትዮጵያና በሱዳን መካከል ሊካለል በታሰበው መሬት ዙሪያ የኢትዮጵያን ጥቅም አሳልፎ ሰጥቶ ለሱዳኖች ውለታ ሊውል ይችላል ብሎ የእናንተ ማህበር እንዲያስብ ያደረገው ተጨባጭ የሆነ ነገር ምን አለ? የኢትዮጵያ ሳያውቀው አራሹ ዋናው ባለቤት የሆነው ሕዝቡ ሳይመክርበትና ሳያውቀው የጎይን መስመር ተቀብለናል ካሉ የኢትዮጵያን መሬት በጣም ብዙ የሆነ አንድ ሺህ ስድስት ስድስት መቶ ኪሎ ሜትር በሰላሳ በሀምሳ በሰባት ኪሎ ሜትር ስፋት ያለው መሬት መሆኑን በምድር ወር ካርታ እንትን ላይ እናውቀዋለን። ለዶቸቬሌ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ